መላኩ በደቡብ አፍሪቃ በአንድ አካባቢ አስተማሪዎችና ተማሪዎች በሌሉበት በጀት ሲመደብ መደብ መቆየቱ በቅርቡ እንደተደረሰበት ተዘግቧል። ይህ የሆነው የት ነው? እንዴትስ ነው የተደረሰበት? እስኪ ባጭሩ ንገረን። እንግዲህ እዚህ ደቡብ አፍሪካ በሚገኘው ኢስተርን ኬፕ በሚባል አካባቢ ግዛት ነው እንግዲህ በተደጋጋሚ የተቃዋሚ ፓርቲዎች ህገወጥ የትምህርት ድልድል፣ የመምህራኖች ቅጥር፣ እነዚህ ጎስት ቲቸርስ የሚሏቸውን በመመደብ ገንዘብ እየተመዘበረ ነው። በትምህርት ቤቶች ውስጥ የሌሉ ተማሪዎች እየተመዘገቡ ነው። ለምሳሌ በትራንስፖርት መጓጓዝና ማረጋገጥ የማይቻልባቸው እጅግ ገጠራማ ትምህርት ቤቶችን ኢላማ ያደረገ ለማጣራት አስቸጋሪ የሆኑ ቦታዎችን እየገለጹ የመንግስት በጀት እየተበላ ነው የሚል ሪፖርት በማቅረብ ከፍተኛ ክርክር ሲቀርብባቸው ነበር። ይህ ደግሞ ችግሩ እየተባባሰ በመምጣቱና መንግስትም በአንዳንድ አካባቢዎች ጥቆማ እንደደረሰው ካረጋገጠ በኋላ ነው። ላለፉት ሶስት አመታት ጥናት ሲያካሄድ ቆይቶ ነው የአንድ አካባቢ ሪፖርት ይፋ ያደረገው። በዚህ ወንጀል ምን ያህል ገንዘብ ተጭበርብሯል ነው የተባለው የኢስተርን ኬፕ ትምህርት ቢሮ አሁን በወሰድኩት እርምጃ በአመት ከስልሳ ሚሊዮን ራንድ በላይ ወይም ከአራት ሚሊዮን ሰላሳ ሶስት ሺ ዶላር በላይ ገንዘብ ለማዳን ችለናል ነው የሚለው መላኩ። እንግዲህ ይህን ያህል ገንዘብ ሲጭበረበር እንዴት ለዚህን ያህል ጊዜ ሳይታወቅ ሊቆይ ይቻለ? በተለያዩ አካባቢዎች እንደሚታየው ከሆነ የአሰራር ዝርክርክነት ነው። እንግዲህ ለምሳሌ የቀድሞ የኤኤንሲ ከፍተኛ አመራር ስቶን ሱዛኒ ባለቤት የአርባ ሶስት አመቷ ወይዘሮ ፖርሺያ ሱዛኒ የአካባቢው ሕፃናት ትምህርት ማስፋፊያ አስተባባሪ ሆነው በኃላፊነት በቆዩባቸው ጊዜያቶች በስራ ገበታ ላይ የሌሉ የመምህራኖችን ስም በተጨበረበረ ሰነድ በማዘጋጀት በሚሊዮን የሚቆጠር ገንዘብ መዝብረዋል ሲሉ ያቀርባሉ። እንዲሁም በተለያዩ አካባቢዎች ከሁለት ሺህ አስራ ሶስት ጀምሮ የተለያዩ ከፍተኛ የትምህርት ባለሙያዎችና አመራር አባላት በገንዘቡ ውስጥ እንግዲህ ግንኙነት አላቸው ነው የሚባለው ይህን የመንግስት ገንዘብ ይህንን መሰል ወንጀል በሌሎችም የአፍሪቃና የእስያ ሀገራት እንደሚፈጸም ይሰማል። እንዴት ነው አሁን በደቡብ አፍሪቃ መሰል ወንጀሎችን ለመከላከል የታሰበው? ከታሪክ እንደምንረዳው እንዲህ አይነቱ የማጭበርበር ድርጊት በተለይ የፖለቲካ አለመረጋጋት በሚታይባቸው፣ የአስተዳደር ዝርክርክነት በሚታይባቸው የዓለም አካባቢዎችም የተለመደ ነው። ለምሳሌ ፓኪስታን አርባ ሺህ ሕገወጥ መምህራን ተገኝተዋል። እነዚህ መምህራኖች ዱባይ እና ሳውዲ አረቢያ ቁጭ ብለው ደሞዝ ይላክላቸው ነበር። ከፓኪስታን እንግዲህ እንደዚሁም ደግሞ በካሜሩን በየወሩ ከአስራ ሁለት ሚሊዮን ዶላር በላይ ይወጣ ነበረ ለህገወጥ ሰራተኞች ማለት ነው። የካሜሩን መንግስት ተቸግሮ እነዚህን ተጠርጣሪ የሚባሉ ሰራተኞችን በጋዜጣ ላይ እስከ ማውጣት ነው የደረሰው። እዚህ ሳውዝ አፍሪካ ላይ ደግሞ ልዩ የምርመራ ቡድን ተቋቁሞ አሁን ጉዳያቸውን በማጣራት ላይ ነው የሚገኙት። አሁን ኢስተርን ኬፕ መረጃውን ይፋ አድርጎ አውጥቷል። እንደዚህ አይነቱ እርምጃ በሌሎችም አካባቢዎች ይቀጥላል የሚል እምነት ነው ያላቸው የፖለቲካ ሰዎችም እንደሚናገሩት። መላኩ አየለ ከጆሀንስበርግ። አመሰግናለሁ።